የዲደብሊው ዜና በመጀመሪያም ርዕሶቹን እነሆ። አዲስ አበባ ውስጥ የሁለት ቤተሰብ አባላት በሚኖሩበት ቤት ላይ ዛሬ ማለዳ የተናደ ድንጋይና አፈር ሰባት ሰዎች ገደለ። የከተማይቱ ባለሥልጣናትና የሟች ጎረቤቶች እንዳሉት የድንጋይና አፈሩ ናዳ ከፍተኛ በመሆኑ ሰዎችን ማዳን አልተቻለም። ኬንያን ያጥለቀለቀው ጎርፍ የርዕሰ ከተማ ናይሮቢ የአውራ መንገዶችን የደራሽ ወንዝ መውረጃ አድርጓቸው አረፈደ። ጎርፍ ሰሞኑን ኬንያ ውስጥ 32 ታንዛኒያ ውስጥ 58 ሰዎች ሲገድል ብሩንዲ ውስጥ ከ100 ሺህ በላይ ሕዝብ አፈናቅሏል። ዓለም ከሁለተኛው የዓለም ጦርነት ፍጻሜ ወዲህ የምትመራበት ሕግና ስርዓት ከጥፋት አፋፍ ላይ መድረሱን አምኒስቲ ኢንተርናሽናል አስታወቀ። ዓለም አቀፉ የመብት ተሟጋጅ ድርጅት እንደሚለው በመላው ዓለም የሚፈጸመው የሰብአዊ መብት ጥሰት እየከፋ፣ ጥሰቱን ለማስቆም የሚደረገው ጥረት በአንጻሩ እየተዳከመ ነው። ዜናው በዝርዝርም ባለፈው ሳምንት በሰነድ ማጭበርበር ወንጀል ተጠርጥረው የታሰሩት የኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን አገልጋይ ቀሲስ በላይ መኮንን ዛሬ ለሁለተኛ ጊዜ ፍርድ ቤት ቀረቡ። የፌዴራል የመጀመሪያ ደረጃ ፍርድ ቤት አራዳ ምድብ የጊዜ ቀጠሮ ችሎት የቀሲስ በላይ መኮንን ጨምሮ የአሬድ ፍስሐና ዳባ ገናና በተባሉ ሦስት ተጠርጣሪዎች ላይ የፖሊስ ምርመራ ውጤትን ተመልክቷል። ፖሊስ ቀረኝ ያላቸውን ምርመራዎች ለማድረግ የተጨማሪ 14 ቀናት ጊዜ ቀጠሮ ጠይቆ ተጠይቆ ነበረ። የቀሲስ በላይ ጠበቆች በአንጻሩ ቀሲስ በላይ እጅ የሚገኝ አሊያም ከሳቸው ጋር የተያያዘ ምንም አይነት ሰነድ አለመኖሩንና በሌሎች ሰዎች መታለላቸውን ለፍርድ ቤት ማስረዳታቸውን ከጠበቆቻቸው አንዱ አቶ ዮናታን ዘውዴ ለዶቼ ቬለ ተናግረዋል። ቀሲስ በላይ የሃይማኖት አባትና ቋሚ አድራሻ ያላቸው በመሆኑ የዋስትና መብታቸው እንዲጠበቅላቸው ጠበቆቻቸው ቢጠይቁም ፍርድ ቤቱ ፖሊስ ከጠየቀው የ14 ቀናት የምርመራ ጊዜ ስምንት ቀን ብ ብቻ በመፍቀድ ተለዋጭ ቀጠሮ ለሚያዝያ 24 2016 ሰጥቷል። ጠበቃ ዮናታን ፍርድ ቤቱ የተጠየቀውን የዋስትና መብት ውድቅ ሲያደርግ ዝርዝር ምክንያት ሳይሰጥ ለፖሊስ ተጨማሪ ቀናት መፍቀዱን አስታውቀዋል። እኛ ምርመራው ተጠናቋል፣ ጊዜ አያስፈልግም። መስረት ይችላል ከፈለገ አሁንም መስረት ከቻለ ሰነዱን ሐሰተኛ መሆኑን አረጋግጠዋል፣ ምስክርነት ቃል ተቀብለዋል፣ ሌሎች ሌሎች ማስረጃዎች ከደህንነት የስልክ ልውውጦችን፣ አንዳንድ ከባንክ የሚጠግድ የሚወጡ ምናምን ያሉት። ይሄ ደግሞ ለተጠርጣሪው በስር ላይ መቆየቱ ከገቢ አይደለም፣ ሕገ መንግስታዊ መብት ነው ያለው ፍርድ ቤቱ። ዞሮ ዞሮ ተጨማሪ ጊዜ ለፖሊስ ያስፈልጋል በሚል ነው ስምንት ቀን የሰጣቸው ሪዝን አላስቀመጠም ፍርድ ቤቱ በአጭሩ በቃ ተጨማሪ ጊዜ ያስፈልጋቸዋል ብሎ ነው ስምንት ቀን የፈቀድላቸው። ዘገባውን የላከልን የአዲስ አበባ ወኪላችን ስዩም ጌቱ ነው። አዲስ አበባ ውስጥ አዲስ ከተማ ክፍለ ከተማ ወረዳ አስራ ሁለት በተለምዶ ጠሮ መስጊድ በሚባል አካባቢ ዛሬ ማለዳ ለግንባታ የተከማቸ አፈርና ድንጋይ አንድ ቤት ላይ ተደርምሶ ሰባት ሰዎች ሞቱ። የአዲስ አበባ ወኪላችን ስዩም ጌቱ እንደዘገበው ለቤት ግንባታ የተከመረው ድንጋይና አፈር ባልታወቀ ምክንያት ከመሬት እየወጣ ካለው ግንባታ ጋር ተደርምሶ ባለሶስት ክፍሉ መኖሪያ ቤት ጨፍልቆታል። ቤቱ ውስጥ ተኝተው የነበሩ የሁለት ቤተሰብ ሰባት አባላት በሙሉ ሞተዋል። ሟቾቹ ከ4 ዓመት እስከ 30 ዓመት የዕድሜ ክልል ውስጥ የሚገኙ ነበሩ። የአዲስ አበባ አደጋ ስጋት አመራር ኮሚሽን የህዝብ ግንኙነት ኃላፊ አቶ ንጋቱ ማሞ እንዳሉት ኮሚሽናቸው ህይወት ለማዳን ቢሞክርም አልተሳካለትም። የቤቱ አቀማመጥ ይሄ ግንባታው እየተከናወነ ካለበት ቦታ ላይ ዝቅ ባለ ቦታ ላይ የሚገኝ ነው። እንግዲህ በእኛ በኩል ህይወት ለማዳን ያደረግነው ጥረት አልተሳካም። ያው የአፈሩ መጠን እና የድንጋዩ መጠን ከፍተኛ በመሆኑ አንዴ ነው በቤታቸው ላይ የተደረመሰው። ሶስት ሰዓት ያህል ፈጅቷል የመጨረሻውን አስክሬን እስክናወጣ ድረስ። ለፖሊስ አስክሬን አስረክመናል። ከዚህ ውስጥ በህይወት ልናወጣ የቻልነው ሰው የለም። ከሟቾች ጎረቤቶች አንዱ አቶ አሊ አማን ጎረቤቶቹ በሌሊት ተነስተው የደረሱት የድንጋይ መደርመስ ከፍተኛ ድምፅ ከሰሙ በኋላ ነበረ። ግንቡን ከላይ በኩል የገነቡ ሰዎች ፈርሶ እዚህ ሰባት ሰዎች ሞቱ። በስራቱ አለመሰራቱ ነው እንጂ ሌላ ምን የምናውቀው ነገር አለ? ግንብ ነው። የአንድ ቤተሰብ አንድ ልጅ፣ ባልና ሚስት፣ ቀጥሎ ደግሞ አንደኛው ሶስት ልጆችና አንድ እናት፣ ባልዩ አልነበረም። በቃ አለቁ፣ ሰባት ሰዎች አለቁ። ግንቡ ሲጮህ እዚህ አካባቢ ያለ ሰው ወጣ፣ ከዛ በድምፅ ወጣ ሁሉ ፖሊስ የአደጋውን ትክክለኛ መንስኤ እያጣራ መሆኑን አቶ ንጋቱ ማሞ አስታውቀዋል። የኬንያ ጸጥታ አስከባሪዎች ባለፈው የግሪጎሪያኑ ዓመት 2023 118 ሰዎችን ያለ ፍርድ ቤት ትእዛዝ መግደላቸውን የመብት ተሟጋች ድርጅቶች አስታወቁም። ሁማን ራይትስ ዎች፣ አምነስቲ ኢንተርናሽናል እና የጠፉ ድምፆች የሚባለው የኬንያ የመብት ተሟጋች ድርጅት በጋራ እንዳስታወቁት ከግማሽ የሚበልጡ ሰዎች የተገደሉት ወንጀልን ለመከላከል በተወሰደ እርምጃ ነው። 45 የተገደሉት ደግሞ የኬንያ ተቃዋሚ ፓርቲዎች ከአምና መጋቢት እስከ ሐምሌ የጠሩትን የተቃውሞ ሰልፍ ለመበተን ጸጥታ አስከባሪዎች በወሰዱት እርምጃ ነው ነው። የሦስቱ ድርጅቶች ዘገባ እንዳመለከተው አስር ሰዎች እስካሁን የደረሱበት አልታወቀም። ኬንያ ውስጥ በ2023 ከፍርድ ቤት ውሳኔ ውጭ የተገደሉት ሰዎች ቁጥር በ2022 ከተገደሉት በ12 ቀንሷል። ይህ ዶች ቬለ ነው። አሁንም ከኬንያ ሳንወጣ የኬንያ ርዕሰ ከተማ ናይሮቢ አውራ መንገዶች ዛሬ ደራሽ ጎርፍ ወደሚፈስባቸው ወንዝነት ተለውጠው ነው ያረፈዱት። በከተማይቱ የጣለው ዝናብ ያስከተለው ጎርፍ አውራ ጎዳኖችን፣ ድልድዮችን፣ ቤቶችንና መኪኖችን በውሃና ጭቃ ሞልቶ የከፊል ከተማይቱን እንቅስቃሴ ያወኮታል። ሰሞኑን ምስራቅ አፍሪቃ ውስጥ የጣለው ከባድ ዝናብ ያስከተለው ጎርፍ ታንዛኒያ ውስጥ 58 ኬንያ ውስጥ 32 ሰዎች ወስዷል። የተባበሩት መንግስታት ድርጅት እንዳስታወቀው ጎርፉ ብሩንዲ ውስጥ ከ100 ሺህ በላይ ኬንያ ውስጥ ደግሞ 40 ሺህ፣ ታንዛኒያ ውስጥ በ10 ሺህ የሚቆጠር ህዝብ አፈናቅሏል። ኤልኒኞ የሚባለው የአየር ንብረት መዛባት ምስራቅ አፍሪካ ውስጥ በጎርፍና ድርቅ በየዓመቱ በርካታ ህዝብ ይገላል፣ በመቶ ሺህ የሚቆጠሩ ያፈናቅላልም። አምና ሶማሊያ ኢትዮጵያና ኬንያን ባጥለቀለቀው ጎርፍ 300 ሰዎች ሞተዋል፣ በብዙ መቶ ሺህ የሚቆጠሩ ተፈናቅለዋል። የሰብአዊ መብቶች ጥበቃ ከብዙ አስርታት ዓመታት ወዲህ በመላው ዓለም አደገኛ አደጋ እንደተጋረጠበት አምንስቲ ኢንተርናሽናል አስታወቀ። ዓለም አቀፉ የመብት ተሟጋች ድርጅት ዛሬ ባወጣው ዓመታዊ ዘገባው እንዳለው ጋዛም፣ ዩክሬንና ተጠናክረዋል ያላቸው የፈላጭ ቆራጮች መንግስታት ዓለም አቀፍ ህግጋትንና ሰብአዊ መብቶችን በመጣስ የዓለምን ስርዓት እያናጉት ነው። የአምንስቲ ኢንተርናሽናል ዋና ጸሐፊ አግነስ ካለማርድ እንደሚሉት ባለፉት ስድስት ወራት ውስጥ ጋዛ ውስጥ የደረሰው የሰብአዊ መብት ጥሰት ከየትኛውም ጊዜና አካባቢ የከፋ ነው። የመዘገብነው የሰብአዊ መብት ጥሰት ደረጃ ከምንጊዜውም በላይ አቻ የለውም። ጋዛ ውስጥ ባለፉት ስድስት ወራት ከፍተኛ ቁጥር ያላቸው ሰላማዊ ሰዎች ሰለባ መሆናቸውን፣ ረሃብን እንደ ጦር መሳሪያ መጠቀምን፣ ሰላማዊ ፍልስጤሞችን በጅምላ መቅጣትን ከፍተኛ ቁጥር ያላቸው ጋዜጠኞች መገደላቸውን፣ ከፍተኛ ቁጥር ያላቸው የሰብአዊ ጉዳይ ሰራተኞች መገደላቸውን አይተናል። በሰላማዊ ሰዎች ላይ እስካሁን ከተመዘገበው ሁሉ ተወዳዳሪ ያልተገኘለት ጉዳት ደርሷል። እስራኤል በጋዛ ሰላማዊ ህዝብ ላይ ወደር የሌለው ጉዳት ከማድረስ አልፋ እርምጃዋን ተገቢ እንደሆነ አድርጋ ማቅረቧንና ዩናይትድ ስቴትስም እስከ ቅርብ ጊዜ ድረስ የእስራኤልን እርምጃና አቋም መደገፏን የአምነስቲ ኢንተርናሽናል ዋና ጸሐፊ አስታውቀዋል። ዋና ጸሐፊዋ አክለውም ሩሲያም ዩክሬን ውስጥ ተመሳሳይ ግፍ ማድረሷን አስታውቀዋል። ዩክሬን ውስጥም ሩሲያ ተመሳሳይ ቅርጽ ያለው የመብት ጥሰት ማድረሷን አይተናል። አምነስቲ ኢንተርናሽናል ከጋዛ እና ዩክሬን በተጨማሪ ሱዳን፣ ኢትዮጵያ፣ ሚያንማር፣ ኢራን እና አፍጋኒስታንን በመሳሰሉ ሀገራት ከፍተኛ የመብት ጥሰት መድረሱን ዘግቧል። የብሪታንያ መንግስት ሕገወጥ የሚላቸውን ስደተኞች ወደ ሩዋንዳ ለማጋዝ መወሰኑንና አዲስ ያጸደቀውን ደንብም መንበሩን እዚያው ለንደን ያደረገው የመብት ተሟጋች ድርጅት ተቃውሞታል። የድርጅቱ ዋና ጸሐፊ እንዳሉት ባለፈው አሥራ ሁለት ወራት የታየው የሰብአዊ መብት ጥሰትና ጥሰቱን ለማስቆም መንግስታት አለመጣራቸው አለም ከሁለተኛው የዓለም ጦርነት ፍጻሜ ወዲህ የምትከተለውን ስርዓት ከጥፋት አፋፍ ላይ አድርሶታል። የጀርመን ኩባንያዎች ቻይናን ከመሳሰሉ ፈራጭ ቆራጭ መንግስታት ጋር ሲዋዋሉ ጥንቃቄ እንዲያደርጉ የጀርመን የሀገር ውስጥ ስለላ ድርጅት አሳሰበ። በጀርመንኛ ምጻሩ ቤኤፍ ፋው ተብሎ የሚጠራው የስለላ ድርጅት ምክትል ፕሬዚደንት ዚናን ዜሌን ዛሬ እንዳሉት የቀረጥና መሰል የኮምፒውተር ፕሮግራሞችን አሳልፎ መስጠት ቻይኖች የሰጪውን ኩባንያ ሚስጥሮች በቀላሉ እንዲያገኙ ይረዳቸዋል። ዜሌን የጀርመን ኩባንያና የንግድ ተቋማት ኃላፊዎችን ያስጠነቀቁት የጀርመን ህግ አስከባሪዎች ለቻይና ይሰልሉ ነበር የተባሉ አራት ሰዎች መያዛቸውን ካስታወቁ ከለታት በኋላ መሆኑ ነው። የቻይና ጆሮ ጠቢ ተብለው ከተያዙት አንዱ በአውሮፓ ህብረት ምክር ቤት ውስጥ የጀርመን ቀኝ ጽንፈኛ የፖለቲካ ፓርቲ አኤፍዴ በጀርመንኛ ምህፃሉን ደራሴ የማክሲሚሊያን ክራህ ረዳት ናቸው። የፖለቲከኛው ረዳት በሰላይነት ተጠርጥረው መያዛቸውን የጀርመን ባለስልጣናት አሳሳቢ እያሉት ነው። መራሄ መንግስት ኦላፍ ሾልስ ዛሬ እንዳሉት ደግሞ ወንጀለኞች ለፍርድ ይቀርባሉ። ይህ ዶቸቨለ ነው። ዜናውን ለማብቃት እርሶቹን በድጋሜ ላስታውሳችሁ። አዲስ አበባ ውስጥ የሁለት ቤተሰብ አባላት በሚኖሩበት ቤት ላይ ዛሬ ማለዳ የተናደ ድንጋይና አፈር ሰባት ሰዎች ገደለም። የከተማይቱ ባለሥልጣናትና የሟች ጎረቤቶች እንዳሉት የድንጋይና አፈሩ ናዳ ከፍተኛ በመሆኑ ሰዎችን ማዳን አልተቻለም። ኬንያን ያጥለቀለቀው ጎርፍ የርዕሰ ከተማ ናይሮቢ አውራ መንገዶችን የደራሽ ወንዝ መውረጃ አድርጓቸው አረፈደም። ዓለም ከሁለተኛው የዓለም ጦርነት ፍጻሜ ወዲህ የምትመራበት ሕግና ስርዓት ከጥፋት አፋፍ ላይ መድረሱን አምነስቲ ኢንተርናሽናል አስታወቀ። ዓለም አቀፉ የመብት ተሟጋች ድርጅት እንደሚለው በመላው ዓለም የሚፈጸመው የሰብአዊ መብት ጥሰት እየከፋም፣ ጥሰቱን ለማስቆም የሚደረገው ጥረት ደግሞ እየተዳከመ ነው። የዜናው መልእክት እስካሁኑ ነበር።